በሙስና የተጠረጠሩ 34 የመንግስት ባለስልጣናትና የሥራ ኃላፊዎች እንዲሁም ባለሀብቶችና በመሐል አሉ የተባሉ ደላሎች በቁጥጥር ስር መዋላቸውን የኢትዮጵያ መንግስት አስታውቀዋል። እርምጃው በተሐድሶ እንቅስቃሴ ወቅት የተገባው ቃል ተግባራዊ የተደረገበት መሆኑን የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ለአሜሪካ ድምፅ አመልክተዋል። ተጠርጣሪዎቹን በቁጥጥር ስር የመዋሉ ሂደት እንደቀጠለ መሆኑንም ኃላፊው አክለው ተናግረዋል። ዶክተር ነገሪ ሌን ምንጩን ያነጋገረው እስክንድር ፍሬው ተጨማሪ አለው። አዲስ አበባ አስተዳደርና የፌዴራሉ መንግስት ዛሬ የተጀመሩ እርምጃ ትኩረቶች ናቸው። የመንግስት ባለስልጣናትንና የስራ ኃላፊዎችን እንደዚሁም ባለሀብቶችንና ና በመሀል ያሉ ደላሎችን በቁጥጥር ስር የማዋሉ ተግባር ባለፈው ዓመት የተጀመረው ሂደት ቀጣይ መሆኑም ተገልጿል። የመልካም አስተዳደር ችግርን መፍታት መንግስት ካለፈው ዓመት ጀምሮ በትኩረት ከሰራቸው ስራዎች አንዱ መሆኑን የመንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ አስታውሰዋል። ከዚህ አንጻር ደግሞ መሪው ፓርቲ የጥልቅ ተሃድሶ ውስጥ መግባቱን በየደረጃው ያሉ የፌዴራሉ ክልል የስራ ኃላፊዎችም እንደዚሁ ህዝቡን ያሳተፈ የተሀድሶ ስራ መስራታቸውን ጠቅሰዋል። በሙስና የተጠረጠሩ ባለስልጣናትንና ባለሀብቶችን በቁጥጥር ስር የመዋሉ ተግባርም ከዚያ የተሀድሶ ሂደት ጋር የተያያዘ መሆኑን አመልክተዋል። እናም ሚኒስትሩ እንዳሉት መንግስት በዚያን ወቅት የገባውን ቃል ተግባራዊ እያደረገ ነው። መንግስት በመልካም መስተዳደር ዙሪያ ያለውን ችግር እንዲሁም በአጠቃላይ በስልጣን ያለአግባብ መጠቀምን፣ ሙስናን በመቆጣጠር ተጠያቂ መሆን ያለባቸውን አካላት ተጠያቂ ለማድረግ ትግሉን እንደሚቀጥል ቃል ገብቶ ነበረ። በዛው መሰረት እንግዲህ ጥናት ሲካሄድ ነበረ። በተለይም ደግሞ ከዚህ ሙስና ጋር ተያያዥነት ያላቸውን ንክኪ ያላቸው ያላቸውን ተቋማት ለይቶ ጥናት ሲያካሄድ ነበር ማለት ነው። በዚሁ ሂደት ውስጥ እንግዲህ እስካሁን የተለዩት አሉ። ከተለዩት ውስጥ የተወሰኑት ብቻ አሁን ቁጥጥር ስር ውሏል። በሂደት ደግሞ ትግሉ ተጠናክሮ የሚቀጥልበትና ብዙ በዚህ ወንጀል ውስጥ የገቡት ቁጥጥር ስር የሚሆኑበት ሁኔታ ይፈጠራል። እንግዲህ ዛሬ ወደ ሰላሳ አራት የሚሆኑ ኃላፊዎች በመሀል ያሉ ደላሎችና እንዲሁም ደግሞ ባለ ሀብቶች ከእነሱ ጋር የሚሰሩት ቁጥጥር ስር ያዋሉበት ሁኔታ አለ። ኃላፊዎች ሲባል የመንግስት ባለስልጣናት ማለት ነው። በምን ደረጃ ያሉ? በመንግስት ባለስልጣን ያው ከፍተኛ ኃላፊዎች በተለያዩ ደረጃ ላይ ያሉት ናቸው። ከአዲስ አበባ እስከተማ አስተዳደር የተለያዩ ተቋማት እንዲሁም ደግሞ ከፌዴራልም እንደዛው ማለት ነው። እንግዲህ አሁን ከተለዩትና ክትትል እየተደረገ ካለ ውስጥ የተወሰኑት ነው የተለዩት እስካሁን አሁን ቁጥጥር ስር ከዋሉት ውስጥ የአዲስ አበባ መንገዶች ባለስልጣን የፌዴራል መንገዶች ባለስልጣን እንዲሁም ደግሞ የስኳር ኮርፖሬሽን ፋይናንስና ኢኮኖሚ ትብብር ሚኒስቴር እና ሌሎችም ይገኙበታል ስለዚህ በፌዴራል ደረጃ በከፍተኛ ደረጃ እንዲሁም ደግሞ በአዲስ አበባ ከተማ አስተዳደር ደረጃ ያሉት ናቸው መስሪያ ቤቶቹን የጠቀሱ ሊቅድም የሰዎቹ ሰሩባቸው ወይ በሀላፊነት የሚያገለግሉባቸውን እንጂ ደረጃቸውን ወይ የሀላፊነት ደረጃቸውን አለም የገለጹ ሊቅድም የስኳር ኮርፖሬሽን እና ሌሎችም ሲገልጹ ኦፕሬሽን አሁን እንትኑ ይቀጥለዋል ዛሬ አሁን ራሱ ማለት ማለት ነው ቁጥሩ እየተናገረን ሳለን ቁጥሩ የሚጨምርበት ሁኔታ አለ ስለዚህ በሂደት ነገ ሊሆን ይችላል አጠናክረን ወንጀላቸው የተሳተፉበት ወንጀል ምን እንደሆነ በዚህ ወንጀል ውስጥ የተጠረጠሩትና ቁጥጥር ስር ያዋሉት ማንነታቸውን ሁሉ የሚገለጽበት ሁኔታ አለ አሁን እንግዲህ የሚደረገው በህግ አግባብ ቁጥጥር ስር ካዋሉ በኋላ ምርመራ ይቀጥላል ከዛ ክስ ይመሰረትባቸዋል ስለዚህ ይሄ የሚደበቅ ነገር አይደለም በቅርቡ እንገልጻለን ማለት ነው በሚኒስትሩ ቃለ ምልልስ እንደተንጸባረቀውም በቁጥጥር ስር የዋሉት ግለሰቦች ማንነት እንደዚሁም ሲያገለግሉበት የነበረው የስልጣንና የኃላፊነት ደረጃ በዝርዝር አልተቀመጠም። ይህ ቃለ ምልልስ እስከተካሄደበት ከቀኑ 11 ሰዓት ከ30 ድረስ 34 ሰዎች በቁጥጥር ስር መዋላቸውና እርምጃውም እንደሚቀጥል ከመጠቀሱ በስተቀር ዝርዝር መረጃው በሂደት እንደሚገለጽ ግን ሚኒስትሩ ዶክተር ነገሪ ሌንጮ ነግረውኛል። አሁን ይህንን መረጃ ለመጀመሪያ ደረጃ አሁን በመጀመሪያ ይህንን ዜና ለማድረስ ነው። መንግስት ይህንን እየሰራ ነው። ዛሬ በተወ የወታደሩ እርምጃ ይሄን ያህል ቁጥጥር ስር ውሏል ለማለት ነው እንጂ ዝርዝር መረጃ እኮ እኛ ራሳችን ቀድሜ እንሰጣቸዋለን። ይሄንን ነገ ከሆነ ነገ ካለቀ ከተለየ የምንሰጥበት ሁኔታ ይኖራል ማለት ነው። ስለዚህ ያው ከፍተኛ ኃላፊዎች ያሉበት በተለያዩ ደረጃ ያሉ ኃላፊዎች በቢሊየን የሚቆጠር ገንዘብ የሚያንቀሳቅሱ ኃላፊዎች ና ከእነሱ ጋር ተመሳጥረው ሲሰሩ የነበሩ ባለሀብቶችም ና ደላሎችም ናቸው። ስለዚህ እንዲሁ በቀላሉ የሚታይ አይደለም ማለት ነው። ኃላፊነት ተሰጥቷቸው አደራ ተሰጥቷቸው ሕዝብን ያገለግላሉ ተብሎ ትልቅ የሕዝብ ሀብት የሚያንቀሳቅሱ አካላት ናቸው። አንድ የመጨረሻ ጥያቄ ላንሳ። እንግዲህ ኢትዮጵያ ውስጥ ባለፉት ወራት በኦሮሚያ ና በአማራ ክልል የነበሩ እንቅስቃሴዎች ይታወቃሉ። የሕዝብ ጥያቄዎች ና ከዛ ጋር የተያያዘ ነው ወይ? ይህ አሁን መንግስት እየወሰደው እርምጃ በቀጥታ ከዛ ጋር ይገናኛሉ? የቅድም ለምሳሌ የመልካም አስተዳደር ችግር የሚል ስለጠቀሱ ነው ከዛ ጋር እንዳገናኙልኝ። ይሄ በአንድ ወቅት ከምነሳው ጥያቄ ጋር የተያያዘም አይደለም። ነገር ግን ከመጀመሪያው መንግስት የመልካም አስተዳደር መስፈን ግዴታው ነው ግን ደግሞ ችግሮች ከጊዜ ወደ ጊዜ እየተለዋወጡ እየበዙ እየሰፉ የመጣበት ሁኔታ ነው ያለው እና ያንን ችግር ለመቅረፍ ደግሞ መንግስት ትኩረት ሰጥቶ እየሰራ ነው ያለው። ዜጎቻችን ከኦሮሚያም ይሁን ከአማራ ክልልም ጥያቄ ሲያነሱ ከየትኛውም ክልል ጥያቄ በምነሳበት ጊዜ መንግስት ጥያቄውን አክብሮ ተቀብሎ ትኩረት ሰጥቶበት ነው የምሰራው። ስለዚህ ያንን መሰረት ያደረገ ብቻ አይደለም። ምክንያቱም አሁን በአዲስ አበባ ኦሮሚያና በአማራ ክልል አይደለም፣ እንዳውም አሁን ከአዲስ አበባና ከፌዴራል ነው የተጠቀሱት ማለት ነው። በእነዚህ ክልሎች ዙሪያ እኮ እስካሁንም ድረስ ትልቅ ስራዎች ተሰርተዋል። ኃላፊዎችን ትልቅ ባለስልጣናትን እስከ መቀየርና ተጠያቂ እንዲሆኑ እስከ ማድረግ ማለት ነው። ስለዚህ ይህ ቀጣይነት ያለው ስራ ነው። መንግስት ኃላፊነቱ ስለሆነ ግዴታው ስለሆነ ይሄንን እየሰራ የሚቀጥልበት ሁኔታ ነው ያለው። በኦሮሚያ ና በአማራ በኩል የተነሱትን ጥያቄዎችም ቢሆን ተገቢው ምላሽ ማግኘት እንዳለባቸው መንግስት አምኖበት እየሰራ ይገኛል ማለት ነው። በሙስና የተጠረጠሩ ባለስልጣናትን በቁጥጥር ስር የመዋሉ ሂደት በፌዴራል መንግስቱና በአዲስ አበባ ብቻ እንደማይወሰን ዶክተር ነገር ያስረድተዋል። በክልሎችና በየደረጃው ባሉ እርከኖችም እንደሚቀጥል ነው የጠቀሱት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ